The voice of America. ሰሞኑን የስራ ማቆም አድማ ተደርጎ በነበረባቸው በጎንደርና በደብረ ማርቆስ ከተሞች ሰው ዛሬ ወደ ስራ እየገባ መሆኑ ተነግሯል። ሰለሞን አባተ ወደ ሁለቱ ከተሞችና በምስራቅ አማራ ወደ ዋድላ ደውሎ ያነጋገራቸው ነዋሪዎች አሉ ተከታዩን ይዘዋል። በጎንደር ያለው ሁኔታ ሙሉ በሙሉ ወደ ስራ የመመለስ ባይሆንም መስሪያ ቤቶች ስራ መጀመራቸውን የዚያው የአካባቢው ነዋሪ ነግረውኛል የሚሉትን እንስ ማስቲ ከሰሞኑ የተለየ ጉዳይ አይኖረውም ነገር ግን ወጣቱን መነን በተለ- በትምህርት ቤት ምክር ቤት ጽፈት ቤቶች ውስጥ እንደዚህም በማጎር ጉዳይ ላይ ነው እንጂ ሌላ የተለየ አይኖረም ያው ማሰር ነው ትልቁ ነገር ግን እስር ቤት መክተቱን ነው ዋናው አስቸጋሪ ሆነ። ዛሬም እስራት እየተካሄደ ነው። ምን ጊዜም ቢሆን እየቀጠለ ነው ያለው። አሁን ዛሬ ከአዘዞ ተነስተህ ማራኪ እንትን ሰላሳ አምስት ብር ነው በጋሪ ብቻ። ችግሮች አሉ። ደግሞ የመንግስት ታጣቂዎች የራሳቸው አሁን ሆን ብለው ሁከት እየፈጠሩ ናቸው ያሉት በህብረተሰቡ ላይ። እንዴት አይነት ሁከት? ሁለቱ ነው ወይ ሶስት ነው ሲሰበሰብ ምን አባሰራለ ሚታረጋለ ልምድኖ የተሰበሰብከው ምናም ያሱን ውይይት ለመወያየት እንኳ አቅም የለው ሰብሰብ ብሎ መቆም ክልክል ክልክል ነው። በቃ ክልክል ክልክል ነው። ክልክል ነው። በቃ ለሶስት መሄድ ክልክል ነው። ለሁለት መሄድ ክልክል ነው። ምንድን ነው የሚያደርጉት? እንደዛ ሰብሰብ ብሎ የሚሄድ ሰው ወይም የቆመ ሰው ሲያገኙ መደብደብ፣ መምታት ወይም ማሰፍ። እስካሁን ድረስ እየተደበደቡ እርስዎ የሚያውቋቸው የታሰሩ ሰዎች አሉ በዚህ ምክንያት? አሁን ይህን ብለህ የምንቆጥረው ነገር የለውም እኮ ጠቅላላ። አሁን እናንተ ራሳችሁ መጣችሁ ብትመለከቱ እኮ ትምህርት ቤት ራሱ እስር ቤት ሆኗል። ትምህርት ቤቶች እስር ቤቶች ናቸው። አሁን እስር ቤቶች ሞልተው፣ ስድስቱ ጣቢያዎች ሞልተው፣ ትምህርት ቤቶችና የመንግስት ምክር ቤት ጽህፈት ቤቱ ራሱ እስር ቤት እና ትናንትናና ዛሬ የታሰሩ ሰዎች ያሉ ነው የሚሉኝ አሉ፣ እንጂ ግን በየቀኑ እኮ ንምታስ ዛሬ የታሰር አለ። ያውቋቸዋል እነዛን ስንት ሰው ታስሯል ዛሬ አሁን ምኑን ታውቀዋለህ? ይህን ብለህ እንኳ አታውቀውም። ቀበሌው ሰፊ ስለሆነ ሀያ ሶስት ቀበሌ ነው ያለው። በሀያ ሶስት ቀበሌ ታገ ዞራለ ታሰረ ብን ታሰረ ታሰረ ነው የሚለው። አድማ ነበር ከእሁድ ጀምሮና እንዴት ነው የአድማ ሁኔታ ዛሬ? ዛሬ ትንሽ መስሪያ ቤቶች ክፍቱ ነዋል? እንቅስቃሴስ፣ አገልግሎት ሰጪዎችስ እየሰሩ ነው ያሉት? አይደለም። የለም፣ የለም። እንቅስቃሴ የለም። የመኪናዎች ተንቀሳቀሱ፣ ታርጋ ይነቀላል። ማን ነው የሚነቅለው ታርጋ? ያው ህብረተሰቡ እንዳይንቀሳቀሱ ሰው ነው የሚነቅለው። አዎ እንጂ። የመንግስት ሀይሎች አይደሉም? ፖሊሶች ወይም ታጣቂዎች አይደሉም? አይደለም። ስለዚህ ዛሬም አገልግሎት አይሰጡም ማለት ነው? አልሰጡም፣ አልሰጡም። እስኪ ነው አልሰጡም። ሱቆች ወይም ደግሞ ምግብ ቤቶች፣ ሆቴሎች እንደዚህ አይነት ዝግ ነው ዛሬም ዛሬም ዝግ ለአራተኛ ቀን ማለት ነው። ሮብንም ጨምሮ ለአራተኛ ቀን ዛሬ ዝግ ነው። ምናልባት ነገ ይጀምራል የሚል ግምት አለ። እንዴት ነው የሰው ስሜትና መንፈስ እርስዎ ሲረዱት? እንደኔ በቃ እንደኔ ነው የእኔ ስሜት አሁን እኔ በቃ ሥርዓቱ አርጅተዋል አሁን ዛፍ ከደረቀ በኋላ ምንድ ነው በቃ የዛ አይነት ስሜት ያለው ሥርዓት ስለሆነ እና አስፈላጊም አይደለም። የመንግስት ባለስልጣናት ህዝቡን ለማወያየት ለማነጋገር ጥረት እያደረጉ ነው? የለውም አቅምም ችሎታም የለው። መጀመሪያ የት አለና ግን ሲናገሩ እነሱ ከሰው ጋር ስብሰባ እንደሚያደርጉ የሰውን እንደሚያማክሩ እያማከሩ እንደሆነ ሰሞኑን ችግሩ ምን እንደሆነ ለማዳመጥ ጥረት እያደረጉ መሆኑን እየተናገሩ ናቸው ያሉት። ኧረ ውሸት! ይሄ እኔ ይቅርታ አድርግልኝ እንጂ ወቶ መጀመሪያ ሲገቡ ጀምሮ የወያኔ ውሸት ይሆኑ በቃ እንዲህ አርግ ያለው እንዲሰርጭ ያለው እንዲፈጥር ያለው የዚህ አይነት የፈጠራ ስራዎችን የመስራት ችሎታው አንድ ቁጥር ነው። በቃ የታወቀ ነው። እኛ እኮ እናውቀዋለን፣ ወያኔ አሁን ነው የነቃንበት እኮ ተነቅቷል። ገበሬው ራሱ አሁን ነው የነቃበት እንጂ ቀደም ሲል እኳ ጨርብሮታል። የማጨርበር ስራውን ለምንድነው ለምንድን ነው እንደዚህ የሚያደርገው? አያ ጨርበር እንጂ በቃ ውሸት ነው ውሸት፣ ውሸት። ማንን ነው ያገናኝት? የትኛውን ህብረተሰብ ነው የሰበሰበ? ተሰብስቦስ ምን ቁም ነገር አገኘ? ምንስ ቃል ተቀበለ? የሉም። እሺ አመሰግናለሁኝ፣ ለሰጡኝ ማብራሪያ ጊዜ ሪስጥልኝ። ምናልባት ወደፊት ግን አትለዩ። አንለይም፣ ይኸውና እየተከታተልን እኮ እየዘገብን ነው ያለ ነው። ምናልባት ጎንደር ደግሞ አንዳንዴ ብቅ ብትኑ ብዙ ሚስጥሮች ከዚህ በላይ ታገኛላችሁ። እሺ ስሞን መናገር ይፈልጋሉ? ዳንበር ንጉሴ ይባላለሁ። አልጠራም ስሙን እንደው ለእኔ ለራሴ ያህል ነው እንጂ ብጠራውም ምፈራሱ አለለውም። ጥሩ ሰው ነኝ። ወደ ደብረ ማርቆስም ደውዬ ነበር። ክቡራትና ክቡራን አድማጮች የደብረ ማርቆሱ ነዋሪ ድምፅ ተለውጧል። ምናልባት ተመሳሳይ ድምፅ ቢሰማ ወይም ተመሳሳይ ድምፅ ቢገኝ በአጋጣሚ የተፈጠረ መሆኑን አስታውቃለሁ። አዎ ደብረ ማርቆስ፣ ደብረ ማርቆስ ማህበረሰብ ያው ያለፈው አርብለት እየጀመረ አርብ ዕለት ከሰዓት የጀመረ ሰላማዊ ሰልፍ ነበረ። ቅዳሜ ሰላማዊ ሰልፍ ማለት ነው። አርብ ዕለት ከሰዓት ዘጋ። ቅዳሜ ዕለት ያው እንደምታውቁት፣ በፌስቡክም በአንዳንድ ድረገጾችም እንዳያችሁት ታላቅ የሆነ ሰላማዊ ሰልፍ ነበረ። የሰይሆት የጠፋበት ነው። እስካሁን ቀጠለ። ከኛውም ሱቅ ከፍተኛ ከዝቅተኛ እስከ ከፍተኛ የንግድ ቤቶች፣ ሆቴሎች፣ ከፍተኛ ሱፐር ማርኬቶች፣ ሁሉም ተዘግተው ትናንትናም ቀጥሎ መንግስት ባለስልጣን ጋራ ከደብረ ማርቆስ ከንቲባ ጋራ ባደረጉት ስምምነት መሰረት ዛሬ የተወሰነ ዛሬ ረቡዕ የተወሰነ ሱቆች ተከፍቷል። ህይወት ጠፍቷል ሲሉኝ፣ በስንት ሰው ላይ ነው ጉዳት የደረሰው? በወሬ ደረጃ ወደ አራት ነው የሚባለው፣ ግን የተረጋገጠው ሁለት ነው። እርስዎ ያውቃሉ ይሄንን በትክክል? አዎ አውቃለሁ፣ አውቃለሁ። ሆስፒታል ነው ሰዎቹ የሞቱት ወይስ እዛው ሰልፍ ላይ ያሉ ነው? ሰልፍ ላይ የሞታለ፣ ሆስፒታል የሞታለ። ከዚያ ባለፈ እስረኛው ከጣሪያ ምናምን ነገር ተርፎ ከፖሊስ ጣሪያ ተርፎ ቤተ ሃይማኖት ትምህርት ቤት ታስረው በጣም እየተደበደቡ እየተሰቃዩ ነበር። ትናንትና የንግዱ ማህበረሰብ ተሰብስቦ እነሱን ካልፈታችሁና አይደለም እነሱን ይቅርና አገራዊ ጉዳይ ምትል ማትሉ ከሆነ እስከ ወር ቢሆን በክትን ይው የአጠራቀም እንበላለን አንከፍትም በማለት ትናንትና በተደረሰው ስምምነት ከሰዓት ተጠላልተው ነበር የወጡት። እንደገና ተመልሶ ባደረጉት ስምምነት ባጃጆች ሁሉ ለዛሬ እንዲሰሩ ተደርጓል። ትናንት ከሰዓት በኋላ ባጃጆች ይምቱ ነው ነበር። ሌሎችስ የንግድ ተቋማት አገልግሎት ሰጪዎች፣ ሱቆች፣ ሆቴሎች፣ ምግብ ቤቶች የመሳሰሉት ክፍት ናቸው፣ ይሰራሉ። ዛሬ ዛሬ ይሰራሉ፣ ግን አርብ ዕለት ጀምሮ ከሰዓት ነው የተዘጋው። ትናንት ደሞ አንዳንድ ሆቴሎች በጣም እየተወገዙ እና በፌስቡክም ተልከዋል እና እነሱ ለምንድነው ምናምን ተብሎ ማህበረሰቡም በግልም በጉርብ ምዶ ጠየቃቸው ያው እነሱም ዘግተው ዛሬ ነው በተደረሰው ስምምነት ዓርብ ዕለት ወደ ማታ የተዘጋ ዛሬ ነው የተከፈተ በስምምነት። የመንግስቱ ቃል አቀባዮች ባለስልጣናት ሲናገሩ እንደዚህ አይነቱ የስራ ማቆም አድማ የነበረው በማስፈራሪያ ምክንያት ነው፣ ዛቻ ይደርስባቸዋል እና በዚህ በዚህ ምክንያት ነው የዘጉት እንጂ የመዝጋት ፍላጎት አልነበራቸውም። ስለዚህ መንግስት ሰብስቦ ዋስትና እንደሚሰጣቸው ጥበቃ እንደሚያደርግላቸው ያረጋግጣል እያሉ ይሰጡ ነበር መግለጫ። የተሰሳተ ነው። ምን ወያኔ የሚታወቅ ነው፣ በማንም የሚታወቅ ነው። እሱ አምስት የስም የተፋሳት የሌለው መንግስት ነው። ከመግደል እና ከማሰር ውጭ ሌላ ምን አለው? ከመዋሸት ውጭ ሌላ ምን አለው? ውሸት እኮ ነው ህዝቡን ያስነሳው። ሰለሞን፣ ይህ ሌላ ምንም የለውም። ምንም እንዴት ዝም ብላችሁ ልጆቻችን ታስራላችሁ? ለምንድን ነው አገራዊ ሹ ስለተጠየቀ ነው ወይ ልጅ የምታስሩ? ለምትገሉን፣ የምትደበድቡን። ምልሻውን አስወጡት፣ መከላከያውን አስወጡት። ለምንድን ነው ምናምን የሚሆን የወጣ የኦሮሞ ደግኛ ነው። የወልቃይት የማንነት ጥያቄ የኛ ነው። ወልቃይት ማለት ማርቆስ ነው፣ ሰሜን ሸዋ ነው፣ ወሎ ነው፣ ጎንደር ነው፣ ደቡብ ወሎ ነው ምናምን እያሉ ነው ትናንትና ሲከራከሩ የነበረ። ከንቲባው የገቡላቸው ቃል ያው በቃ ማንኛውም ላይኛው ይሄ የሀገራዊ የማንነቱ ጉዳይ በላይኛው ይፈታል፣ ይሄኛውን በቃ ችግር የለም ብለው ይኸው እስረኞችን በሙሉ የፈቱ መስሎኛል ዛሬ አንዳንድ ነጋዴዎች እንዳረጋገጥኩት ካልተፈታ ግን አስቸጋሪው ደረጃ ላይ እንደሚደርሱ በዚህ ካልተገባብተው ነው የወጡት። እንደዚህ አይነት ጥያቄዎችን የሚያነሱ እንደዚህ አይነት እንቅስቃሴዎችን የሚያነሱ የክልሉን ከተሞች ወደኋላ ለመጎተት የክልሉን ሰላም ለማደፍረስ የሚንቀሳቀሱ ኃይሎች ናቸው የሚል አቋም ነው ያላቸው የመንግስቱ ባለስልጣናት እና ይሄንን ው የሚጎትተውማ ው ኢህአዲግ ነው እንደምታውቀው። ሐምሌ አምስት ቀን ነው አረንድ የወልቃይት የማንነት ጥያቄ አቅራሪና ወይም ተሟጋች ኮሚቴዎችን መጥቶ በድብቅ መኪናና ህድዱ በሚያውቀው የጸጥታ አካላት አፍኖ ለመውሰድ ሲባል ያ ሁሉ ግብግብ ተፈጠረ። ያ ሁሉ እስከ ዛሬ ድረስ የመጣው ይሄ ግጭት የእነሱ ችግር ነው ማለት ነው። ስለዚህ ይሄንን መንግስት ነው ወደኋላ ሊጎትተው የቻለ እንጂ የኢትዮጵያ ሕዝብ አይደለም። ግን እንዴት ነው? እስኪ የሰው ስሜት ምን ይመስላል? የሰው ስሜት በቃ በቃ፣ አሁን በቃን ነው። ምን የወልቃይት ብቻ ሳይሆን ይህ መንግስቱ በቃን ነው በቃን በምስራቅ አማራ ስላለው ሁኔታ ደግሞ ወደ ዋድላ ደውዬ የወረዳውን የመያድ ተጠሪና የመያድን የማዕከላዊ ምክር ቤትም አባል አነጋግሬያቸው ነበረ። አቶ ልብ አይበዛብህ ይባላሉ። በፖሊሶች ተጠርቼ ሄጄ ፖሊስ ጣቢያ አዛዡ ጋር ሄድኩኝ። ልጄም ተጠራ እኔም ተጠራሁኝ። ለየብቻችን እንጠየቅ ነበረ። ሰላማዊ ሰልፍ ልትወጡ ነው፣ ነውጥ ልትፈጥሩ ነው፣ የሰለባው መጀመሪያ እናንተ ናችሁ ሰለባ የምትሆኑት፣ ይሄ ህዝብ ቢወጣ ተጠያቂ ናችሁ፣ በሚወድመው ንብረት እናንተ ተጠያቂ ናችሁ፣ ምናምን እየተባለ ሲያዋክቡን ዋሉ። ልጄም እንደዚሁ ልጄም ማስፈራራት ደረሰበት። እኛ ዞሮ ዞሮ መውጣት ካለብን ህጋዊ ተቃዋሚዎች ነን ህጋዊ ሆነን ልንወጣ እንችላለን ህዝቡ በራሱ የሚወጣ ከሆነ ደግሞ እኛ ህዝቡን ገድበን የምናስቀርበት ምንም መንገድ የለን ማለት ነው ሌላ ደህንነት ደወለ ከሌላ ቦታ ስሙን የማላውቀውን ከናገረው አለኝ ያንን አንተን አዛዥ እዚህ ወረዳ ላይ ያለው እንጂ የወረዳውን ይህንን ስራ የምታውቀው እንጂ መሰለት ምን አውቀዋለሁ አላናገርም አልኩት ከዛ በኋላ እንኳ አናግረው አለኝ አናገርኩት ምንድን ነው ያለ በቀጥታ የምትሆነው በአንተ ላይ ነው እርምጃ የምንወስድብህ ምን እንደምትሆን ራሱ ትታቀዋለህ አለኝ። ከሞት ያለፈ ምን ሆናለሁ? ሞት ነው። ከሞት ያለፈ ምንም ምንም የምሆነው ነገር የለም አልኩት። ከዛ በኋላ ልጅም ተጠየቀ። እንደዚሁ ነው የሚደረገው። ልጅ ወጣት ነው፣ ከወጣቶች ተለይቶ ይሰቃያል። ህዝቡ ቤት ለቤት እንዳይወጣ እየዞሩ ህዝቡን ያዋክባሉ። ሰላማዊ ሰልፍ እንዲያትወጡ እርምጃ ይወሰድባቸዋል። እንደዚህ እያደረጉ ሰው እንዳይወጣ እያደረጉ ህዝቡን ያሰቃያሉ። ወታደርና ፖሊስ ከየገጠሩ ያለውንም ከሌላ ቦታ አምጥተው ሙያና ቴክኒክ አፍሰው ቤት ለቤት ሁሉ ሌሊቱም እያንዳንዳችን ቤታችን በመብራትም ሲረበሽ ነው የሚያመሸው። መብራት እየተበራ እና አንድ አይነት ስቃይ ነው የሚደርስብን። ሌሎችን ጓዴዎች የሰማያዊ ፓርቲ አባልም ነበረ አቶ አሰፋ መኮንን የሚባሉ እነሱም እየተስፈራሩ እና አቶ ኤርጋሹ የሚባሉ እና አቶ አሰፋ አለሙ የሚባሉ እንደዚህ ተራ እየሄዱ ማስፈራራት እየደረሰብን ነው ያለ ነው። በየጊዜው ው መቀመጫ ተ ነው ያለ ነው። እንደዚህ እያደረጉ ያሰቃዩናል። አሁን ህይወታችን በእነሱ እጅ ነው ያለችው ማለት ይቻላል። ግን እንደው በአጠቃላይ እየተፈጠረ ያለ ስራትም ይሁን ወይም ሰልፎች ወይም በምዕራብ አማራ እንዳለው የስራ ማቆም እንቅስቃሴ አለ፣ በእናንተ አካባቢ በዋድላም ይሁን በወልዲያም ይሁን በሌሎቹ በላሊበላም በሌሎች አካባቢዎች ይኸው በወልዲያም ይሁን በላሊበላም ይሁን በመቄትም ይሁን በዋድላም ይሁን በዚህ ባለንበት ሁኔታ ህዝቡ ማለት ነው ህዝቡ ሰላማዊ ሰልፍ ለመውጣት ድንበሩን ለማስጠበቅ ዲሞክራሲያዊና ሰብአዊ መብቱን ለማስጠበቅ ዝግጁ ነው፣ ለመውጣት ወጣቱም ሆነ አዛውንቱ ዝግጁ ነው። ግን እርምጃ ይወሰድባችኋል ጥቃትን ፈጽምባችኋል ይህንን ብትወጡ እኛንም በእናንተ ላይ እርምጃ የምንወስደው እያሉ የማስፈራራትና በጣም የሰብአዊ መብት ረገጣና አፈና ስለሚያደርጉበት ነው እንጂ ህዝቡ ለመውጣት ዝግጅ ሆኖ ወልድያም ይታወቃል እኮ። መትረጊስ ሁሉ አጥምደው እኮ በአራት ማዘን አጥምደው ባዳ ጎሉ አጥምደው እኮ ነው። ማንም ያውጋድ እኮ ነው። እዚህ እኮ ሙያና ቴክኒክ እኮ ካምፕ ወታደር አንጥቶ አስፍረው ህዝቡን በፍርሀት እንዲዋጥ በፍርሀት እንዲወጠር በ- የዕለት ከዕለት እንቅስቃሴው እንዲገታና በስራት ተውጦ በመጨናነቅ ሁኔታ ነው ያለው ህዝቡ። እንዳትወጡ እያሉ ስብሰባ ሰብስበው በየጊዜው እየሰበሰቡ አዳራሽ ውስጥ ልጆቻችን እንዳሰዱ እርምጃ ይወሰድባችኋል እንዳትወጡ እያሉ እያስፈራሩ ህዝቡን ሲያዋክቡት ነው የሚሉት። እና እናንተ አትፈሩም? እንዴት ታዲያ አሁን እርሶ ለራዲዮ መግለጫ እየሰጡ ነው። እንሰራለን እንጂ ስለምንሰራም እኮ ነው ለእናንተ እንዲደርስ ያደረግ ነው። ቢያንስ እንኳን ብንሞት እንኳን አለም አውቆት ሚዲያ አውቆት መሞት አለብን ስላልን ነው እኮ ለእናንተ ያሳወቅ ነው። በፓርቲያችን በኩል በአጠቃላይ በአማራ ብሔራዊ ክልላዊ መስተዳድር ውስጥ ስላለው ሁኔታ የክልሉን አቋም የክልሉን ማብራሪያ ለመጠየቅ ብዙ ጥረት ሳደርግ ቆይቻ አለሁኝ። ለጊዜው ከባለስልጣናቱ ማንንም ማግኘት አልቻልኩም። ለነገሩ የአማራ ብሔራዊ ክልላዊ መስተዳድር መረጃ በመስጠት ሰሞኑንም በቅርብ ሲተባበር ነው የቆየው። ምናልባት በስራም ወይም በሌላ ምክንያት ሊሆን ይችላል ዛሬ ላላገኛቸው የቻልኩት ብዬ አስባለሁኝ። ብዬ በጥረት ይቀጥላለሁኝ። ለማንኛውም ግን ሰሞኑን ስለነበረው ሁኔታ በተለይ ይፈጸማሉ ስለሚባሉት የእስራትና የማዋከብ ሁኔታዎች የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን ሰጥተውን ከነበረው ሰፊ ማብራሪያ ቀንጭብ አድርጌ ላሰማችሁ። በፖለቲካ አቋማቸው በምንም መልኩ የጸጥታ መዋቅሩ ይሁን የመንግስት መዋቅር በልዩነት አይቶ እነሱን ህግ ጥላ ስር በእስራት በምናምን በሚገለጽ እንቅስቃሴ እና ተግባር ውስጥ ሊያስገባቸው አይችልም። ግን ደግሞ ዝርዝሩን መረጃ እነሱ ስለሚያውቁ እነሱ ባብራሩበት አግባብ ወደፊት የሚጣራ ይሆናል ማለት ነው። እዚህ ላይ የተባሉት ቦታዎች ጠቅሰ ያልካቸው ላይ እስካሁን ድረስ በቂ መረጃ የለኝም። ነገር ግን በደንብ ሊወሰድ የሚገባው ክልሉን ለማተራመስ እንቅስቃሴ እንደሚደረግ በቂ መረጃ ስላለን መንግስትንና ህገ መንግስታዊ ስርዓቱን በሀይል ለማፈራረስ ለማተራመስ፣ ክልላችንን ለማተራመስ እና ህዝቦችን ለማናቆር የሚደረግ ጥረት ስላለ ይሄ ከመሆኑ በፊት ሳይቃጠል በቅጠል ነውና መንግስት የኃላፊነት ሚናውን እየተወጣ መሆኑን ነው ማረጋገጥ የምፈልገው ማለት ወዳለሁ። የዛሬውን ሁኔታ በተመለከተ ከመንግስት የሚሰጥ ማንኛውም መግለጫዊ ምላሽ ካለ ይዤላችሁ መለሳለሁኝ። ሌሎችም ተከታታይ የክልሉን ሁኔታዎች የሚመለከቱ ዘገባዎችን እናቀርባለን በመጭም ቀናት። ሰሎሞን አባተነኝ ለአሜሪካ ድምፅ ዋሽንግተን።